የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ረቡ ጥቅምት 26 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በዛሬው ቀዳሚ ርዕሳችን የሲዳማ ሕዝበ ውሳኔ ዝግጅትን ሁሉንም ያካተተ ውይይት ያደርጋሉ የሚል ነው የተወሰኑ ግን የሲዳማ ክልል ውስጥ የሚሰሩ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ሌሎች የፖለቲካ ፖለቲካ ፓርቲዎችና አስተዳደሩም በዚህ ጉዳይ ላይ ፖለቲካ ፓርቲዎች መሳተፍ የለባቸውም ይሄ የፖለቲካ ፓርቲዎች ጉዳይ አይደለም አይመለከታቸውም እና ለዚህ መደረግ የለበትም የሚል ጽኑ አቋም አሳይተዋል የቦርዱ የኮሚኒኬሽን አማካሪ የሆኑትን ወይዘሪት ሶሊያን አሽመልስና የሰማችሁት የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞስ ምን ይላሉ በእኛ በኩል ግን የዚህ አይነት ውይይቶች ላይ በራሳችን በኩል አንሳተፍም የሚወያይ ካለ በህግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኛም እኛ ግን በእንደዚህ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው ዝርዝሩን በምሽቱ ይዘነዋል በሌላ ዘገባ በቃፍታ ሽራሮ ብሔራዊ ፓርክ የተከሰተውን የእሳት አደጋ ለመቆጣጠር የአካባቢው ማህበረሰቦች በርብርብ ላይ ናቸው እያመ ሲባበር ከሆነ አደገኛ ነው አሁን ሳይቀር እሳቱ የዱር እንስሳት የሚበሉት ምግብ ሊጣጠር ይችላሉ። በድልትን ማጥፋት አለብን። ያንን ለማድረግ ደግሞ በጣም የሰለጠኑት ሀገሮች ከሄሊኮፕተር አውሮፕላኖች አላቸው። የቀደሙት የዱር እንስሳት ጥበቃና አስተዳደር ባለሙያ አቶ ዘላለም ተፈራ ናቸው። ተከትለው የሰማችሁት ደግሞ በፓርኩ የህብረተሰብ ባለሙያ የሆኑት አቶ ታጠቅ ሻውልን ነው። በፍትህ በህግና ፍትህ መሰናዷችን ደግሞ እንግዳለን ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መስጫ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳሰምና የማሰራጨት ተደራሽ ማድረግ ግዴታ አለበት። በባህር ዳር ዩኒቨርሲቲ የህግ መምህር የሆኑት ምስጋናው ጋሻው ናቸው። አብረውን ያመሻሉ። እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገጠማው አብረናቸውን እናመሻለን። በቅድሚያ ዜናዎች አጫጭር ዜናዎችን እናደርሳችኋለን። ከዜናዎቹ ጋር ተመልሰን መጥተናል። በኬንያዋ ማርሳቢት ግዛት አስራ ሶስት ሰዎች በአካባቢው ታጣቂዎች ዛሬ መገደላቸውን ነዋሪዎች ተናገሩ። ከሟቾቹ ሶስቱ የኬንያ ፖሊስ አባላት መሆናቸውን ግድያው የተፈጸመበት ቀበሌ ሊቀመንበር ለአሜሪካ ድምጽ አረጋግጧል። ይህን ዘገባ ያደረሰን ገልሞ ዳዊት ነው። ኢራን ለኒውክሌር ማብላቿ ማስጀመሪያ 200 ኪሎ ግራም ዩራኒየም ንጥረ ነገር ለማስገባት መዘጋጀቷን አስታወቀች። ይህ የኢራን እርምጃ የዛሬ አራት ዓመት ከስድስት ኃያላን መንግስታት ጋር የኒውክሌር መርሃ ግብሯን ለመግታት ውል ከፈረመች ወዲህ የወሰደችው የመጨረሻ እርምጃ ሲሆን የትራምፕ አስተዳደር መውጣቱን ካሳወቀበት ከዚህ ውል እያፈነገጠች ስለመሆኗ ማሳያ ነው እየተባለ ነው። ለሚኒሶታ ምክር ቤት አንዲት ሙስሊም ሶማሌ አሜሪካዊት ስትመረጥ ናዲያ የመጀመሪያዋ ሆነዋል። ናዲያ ያሸነፉት በ63 ከመቶ የመራጭ ድምጽ ሲሆን ይህ ድላቸው በአጠቃላይ የምርጫ ውጤት የመጀመሪያውን ቦታ እንዲይዙ አስችሏቸዋል። ናዲያ በጦርነት ስትታመስ ከነበረቸው የትውልድ ሀገራቸው ሶማሊያ አሜሪካ የገቡት ገና ሕጻን ሆኖ እንደነበረም ተገልጿል። በተያያዘ ዜና ሁለት ሶማሌ አሜሪካውያን በትላንቱ የሚኒሶታና የሜን ግዛቶች የምክር ቤቶች ምርጫዎች አሸንፈዋል። የ23 ዓመቷ ሶፊያ ሀሊድ የተመረጡት ለሜን ግዛቷ ሊዊስተን ከተማ ምክር ቤት ሲሆን በምክር ቤቱ ታሪክ እጅግ ወጣቷ አባል ሆነዋል። በ69.6 ከመቶ የመራጭ ድምጽ ነው ሶፊያ ያሸነፉት። ሶፊያ ሀሊድ ከወላጆቻቸው ጋር ኬንያ ውስጥ ከሚገኝ አንድ የስደተኞች መጠለያ ሰፈር ወደ ዩናይትድ ስቴትስ ነው ኒውጀርሲ የገቡት የሰባት አመት ልጅ ሆነው ነበረ። በዛን ጊዜ ግዙፍ የሶማሌ አሜሪካውያን ማህበረሰብ እንዳለባት በሚነገረው ሚኒሶታ ደግሞ በተመሳሳይ ሁኔታ የ23 አመት እድሜዋ ናዲያ መሀመድ አሸንፈዋል። የበርሊን ግንብ የፈረሰበትን የሰላሳኛ አመት እያከበረች ባለችበት በዚህ ሰሞን የሩሲያ መስፋፋት አካሄድ አውሮፓን እያሰጋ ነው ስትል የአውሮፓ ህብረት አጋሮቿን አሳስባለች። ጀርመን ለዚሁ የሰላሳኛ አመት ክብረ በዓል በአትላንቲክ አቋራጭ ግንኙነት ላይም ለመሞከር የዩናይትድ ስቴትስ የውጭ ለመምከር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ ወደ በርሊን በርረዋል። አድማጮች፣ ለሰአቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል ጽዮን ግርማ እና አይደን ግርማው እያስተናገድ ናቸው እንገኛለን አይደን ስሟን ትረሳለች አሁን ቀዳሚው ርዕሳችንን እናስደምጣችሁ ትናንትና የተጀመረው የሲዳማ ህዝበ ውሳኔ ምርጫ ቅስቀሳ በሐዋሳ ከተማና በሁሉም የሲዳማ ወረዳዎች ዛሬም ሲካሄድ ውሏል። ዛሬ ይጀምራል ተብሎ የነበረው የመራጮች ምዝገባ ነገ እንደሚጀመር ምርጫ ቦርድ ትላንት ማምሻውን አስታውቋል። ቪኦኤ ያነጋገራቸው የምርጫ ጣቢያ አስተባባሪ በሐዋሳ ከተማና በዙሪያው በተሰየሙ የምርጫ ጣቢያዎች አስፈላጊ ቁሳቁሶች ሙሉ በሙሉ ገብተዋል ብሏል። ከዚህ ዝግጅት ጎን ለጎን ምርጫ ቦርድ አስቀምጦት በነበረው የጊዜ ሰሌዳ መሰረት ውይይት ይካሄዳሉ። ጽዮን ግርማ ያነሳችው ጥያቄ ነው። በተከታዩ ዘገባ ትዳስሰዋለች። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝበ ውሳኔ ከመከናወኑ በፊት ሊያካሄደው ያሰበው የውይይት መድረክ የአንድ ወገን ተሳታፊ እንዳላገኝ አስታውቋል። ቦርዱ ህዝበ ውሳኔው ከመከናወኑ በፊት በኢትዮጵያ ሀሳብና አስተያየት ያላቸው የፖለቲካ ፓርቲዎች፣ በክልሉ በምርጫ ላይ የሚሰሩ ሲቪል ማህበራት ከሲዳማ ዞን እና የሲዳማ ክልላዊ የፖለቲካ ፓርቲዎች የሚወያዩበት መድረክ አዘጋጅቶ ጥሪ አድርጎ ነበር። ለቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በመጀመሪያ ይህን መድረክ ማዘጋጀት ለምን እንዳስፈለገ ጠይቀናቸዋል። መራጮች ያው ሀሳባቸውን ቤት ድምጻቸው ከመስታቸው በፊት የሚመርጡት ሀሳብ ምን አይነት እንደሆነ እና ምንም ነገሮችን ያካተተ እንደሆነ ቢያውቁት ጥሩ ነው በሚል ነበረ ዝግጅት በማድረግ ያሰብ ነው እና ያሰምንበት ፕላትፎርም ከዚህ በፊት እንደተለመደው አይነት የምርጫ ክርክር ሳይሆን ከዛ ለየት ያለ ሆኖ ውይይቶች እንዲደረጉበት ነው። ውይይቶቹ ለምሳሌ ይሄን ሕዝበ ወሳኔ ስናካሄድ ከሕዝበ ወሳኔ በኋላ ያለው ውጤት ላይ ድጋፍ እንዲያገኝ ምን ማለት ነው የማይደግፉ አካል ደግሞ ያንን የሚያደርገው ለምንድን ነው የሚለውን በሁለቱም በኩል ያለውን ነገር ውይይት ማድረግ ኢኮኖሚያዊ፣ ማህበራዊ የመሳሰሉት ጉዳዮች ብለን ነበር ለማንሳት አስበን የነበረው ማለት ነው። ለዚህ ውይይት የሚሳተፍ ተፊ ፖለቲካ ፓርቲም ሆነ የሲቪል ማህበር አገኛችሁ ተሳታፊ አግኝተን ነበረ። በፖለቲካ ፓርቲን አስመልክቶ ወደ ዘጠና የሚጠጉ ፖለቲካ ፓርቲዎች አመልጋ መጥተው ሀሳብ አለን ጉዳዩ ላይ መወያየት መነጋገር እንፈልጋለን ብለው ማመልከቻ አስገብተው ነበረ በሲቪክ ማህበራት በኩል ደግሞ ሶስት ጉዳይ ላይ የሚሰሩ ምዝገባ ያላቸው እነሱ ራሳቸው መተው በዚህ ላይ መናገር እንፈልጋለን ብለው አቅርበውልን ነበር። እንግዲህ የፓርቲዎቹ ጉዳይ ትንሽ ከፓርቲ ቁጥራችንን ማንጻት በጣም ሰፊ ስለሆነ ብዙ ሰዎች ኖሩበት ሴኮ ማህበራት ቁጥር በጣም ትንሽ ነው የነበረው። ግን ልናረግ ያሰብነው የነበረው በኋላ ላይ ያው ዘጠና ፓርቲዎችን ማከራከርም ሆነ ወደ ፓነል ማምጣት ስለማይቻል የተወሰኑ ከዛ መካከል ያሉ ከጉዳዩ ቀጥተኛ ግንኙነት ያላቸው ለምሳሌ ዞኑ ላይ የሚሰሩ፣ ክልሉ ላይ የሚሰሩ አገራዊ የሆኑ አይነት ነገር አድርገን የተወሰነ የውይይት መድረክ ላይ ሚዲያዎችን ማነጋግረን ለሚዲያዎች ማለት ነው የጉዳይ ያደረጉት ደግሞ በትልቅ ደረጃ ደጋፊ እና ተቃዋሚ የሚባል ነገር ደግሞ የሌለው በመሆኑ ያንን ይዞ ደግሞ ይህኛውን ነው ምደግፈው ለዚህ ይመረጥ ብሎ ቅስቀሳ የሚያደርግ አካል ባለመኖሩ በእነሱ በኩል ሚዛናዊነት ለማድረግ ውይይት ተደርጎ ነበር። እንዴት አድርገን ሁሉንም ያሰማ የሚችል ሽ ልናደርግ እንችላለን የሚለው ማለት፣ ስለዚህ ምን ምላሽ አገኛቸው? ያገኘ ነው ምላሽ የሲቪክ ማህበራቱ ለመሳተፍ ፈቃደኛ ናቸው፣ የተወሰኑ ፖለቲካ ፓርቲዎችም ለመሳተፍ ፈቃደኛ ናቸው። የተወሰኑ ግን ሲለ መከለል ውስጥ የሚሰሩ የፖለቲካ ፓርቲዎች በዚህ ጉዳይ ላይ ሌሎች የፖለቲካ ፓርቲዎች ና አስተዳደሩም በዚህ ጉዳይ ላይ ፖለቲካ ፓርቲዎች መሳተፍ የለባቸውም፣ ይሄ የፖለቲካ ፓርቲዎች ጉዳይ አይደለም፣ አይመለከታቸውም፣ እና ለዚህ መደረግ የለበትም የሚል ጽኑ አቋም አሳይተዋል። እንዴት ወሰኑ ውይቶችም አንድ ሁለት ውይቶችንም አድርገናል። እንዴት አድርገን ነው? ዓላማው ምንድን ነው? ምክንያቱም ምርጫ ሲባል በዋናነት ሁለት አማራጮች አሉ። እነዚ ሁለቱ አማራጮች ላይ ድምጽን መስጠት ምን ማለት ነው የሚለውን ነገር ደግሞ መራጩ ማወቅ አለበት። ያን የምርጫ ሂደት በኖርማል ምርጫ ሁኔታዎች ውስጥ የምርጫ ሂደቱ አካል ያ ነው። እና መረጃ በአግባቡ ለድምፅ ሰጪው መድረሱን ማረጋገጥ ደግሞ የቦርዱ ስራ ነው። ስለዚህ ያንን በዛ ማዕቀፍ በዛ መርሆ ውስጥ ሆኖ እንዲሰራ ነበረ ብለን ማብራሪያ ሰጥተናቸው ነበረ። ያው እንግዲህ በዛ መሰረት ግን ሊግር የቅስቀሳ ጊዜ ብለን ያስቀመጥ ነው። የምርጫው መርሀ ግብር ሲወጣ የቅስቀሳ ጊዜ የሚል ያን ሳምንት ጊዜ አለ። ያ ማለት ምን ማለት ነው? መደረግ የለበትም የሚል ጉዳት አለው የሚል በአደባባያቸው የሚናገርበት ለሕዝቡ ይህንም መመበጥ ያለብህ የሚልበት አይ መደረግም አለበት የሚለውም ደግሞ በአደባባያቸው የሚናገርበት ነበር። የሆነው ያ ጊዜ እሱም ደግሞ በሌሎች ምርጫዎች ቦርዱ ነው የሚያመቻቸው የክርክር ሰዓት የሚመደበውን የሚለው ምን የሚለው። በዚህኛው ላይም እንደዚሁ እኛ በተቻለ መጠን ሁሉም አካላት ያሉበት የሆነ ማህበረሰቡ ሊሰማው የሚችልበትን መድረክ አዘጋጅተን በዛ ፕላትፎርም ላይ ከዞን አመራር ጭምሮ ክልል አመራሮች፣ ፓርቲዎች፣ ማህበራት እንዲሳተፉ ነበር የፈለግነው ከፍተኛ ድምፅ ያለው ከዞኑ በኩል እና ደግሞ ካልተወሰኑ ክልል ውስጥ ከሚሰሩ ፖለቲካ ፓርቲዎች በኩል መደረጉን እንቃወማለን፣ አነሳትፍን የመሳሰሉትን ነገሮች ማለት ነው። የሲዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ በዚህ ጉዳይ ላይ ያላቸውን ምላሽ ጠይቀናቸዋል። ይሄ የነ ማን መብት እንደሆነ አናውቅም። አሁን ተወያዮቹ ማን ሊሆን እንደሚችሉ በእኛ በኩል ሬፈረንደም እንዲካሄድለት የጠየቀው የሲዳማ ህዝብ ነው ስዳማ ህዝብ ጥያቄው የስዳማ ህዝብ የመላው ነው ወይስ የተወሰነ አካል ነው የሚለውን ለማረጋገጥ ነው ያው ረፈረንደም የሚካሄደው። በዚህ መሰረት ውይይት ቢደረግ ኖሮ በጠያቂው ህዝብ መካከል ዲቤት ተደርጎ መረጃ ባለው ልክ ሊወስን የሚችል ህዝብ ስለሆነ ለውሳኔ መቅረብ ይችል ነበርና። ከስዳማ ውጭ ወይም ስዳማ ውስጥም ሆነው ሌሎች ብሔሮች ብሔረሰቦች አባላት አሉ ከነዛ ውጪ ያገባኛል የሚል አካል እንደሚያገባው እኛ እናምንም። ነገር ግን ይህንን ሁሉ የሚመራው ምርጫ ቦርድ ነው። አሁን በተገለጸው አግባብ ሀሳብ ቀርቦ ነበረ በምርጫ ቦርድ በኩልና እኛ እንደዛ ባይሆን ጥሩ ነው። ጥያቄው የስዳማ ህዝብ ነው። ውሳኔም የሚያሳርፈው ስዳማ ውስጥ የሚኖረው አብረው የሚኖረውን ሰው አሳትፎ ያው በዋናነት ጥያቄው የራሱ ስለመሆኑ በድምፁ የሚወስነው የስዳማ ህዝብ ነው። ይሄ ህዝብ ነው መወሰን ያለበትና፣ ለዚህ ህዝብ መረጃ ተጣለ የሚለው ሰውዬ ወይም ቡድን ወይ ድርጅት ምን አገብቶት እንደሆነ አናውቅም። ያገባኛለን ብልም ከሆነ በህግ አግባብ ያንን ሊያነሳ ይችላል። በእኛ በኩል ግን የዚህ አይነት ውይይቶች ላይ በራሳችን በኩል አንሳተፍም። የሚወያይ ካለ በህግ አግባብ ከተፈቀደለት ሲወያይ እኛ መከልከል የምንችል አይመስለኝም። እኛ ግን በእንደዚህ አይነት ውይይት መድረኮች ላይ እንድንገኝ አንገደድም ነው የዞኑን አቋም በተመለከተ ባለው መንገድ ሁሉ ተጠቅመው ለህዝቡ እያስተዋወቁ መሆኑን የገለጹት አቶ ደስታ እንዲህ ያለ ውይይት ማድረግ በህጉ ላይም አልተቀመጠም የሚያስገድደን ህግም የለም ብለዋል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርስ የሚደርሰውን ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። እኛም እናመሰግናለን እያሉ ይመስለኛል አድማጮች። ወደ ተከታዩ ዘገባችን እናልፋለን። በቃፍታ ሽራሮ ብሔራዊ ፓርክ የተከሰተው የእሳት አደጋን ለመቆጣጠር የአካባቢው ማህበረሰቦች በርብርብ ላይ ናቸው። በፓርኩ የኅብረተሰብ ባለሙያ የሆኑት አቶ ታጠቅ ሻውል እና የዱር እንስሳት ጥበቃና አስተዳደር ባለሙያ አቶ ዘላለም ተፈራ ፓርኮች በእንደዚህ አይነት የእሳት አደጋዎች ለመታደግ ምን መደረግ ይገባል? የሚለውን ጥያቄ ያነሳችው ኤደን ገረመው አነጋግራቸው ተከታዩን ዘገባ አሰናድታለች። በትግራይ ክልል በሚገኘውና ከ1999 ዓ ም ጀምሮ በፌዴራል መንግስት ስር የሚተዳደረው ቃፍታ ሽራሮ ብሔራዊ ፓርክ የደረሰውን እሳት አደጋ ለመቆጣጠር የፓርኩ ሰራተኞችና የአካባቢው ማህበረሰብ በርብርብ ላይ ይገኛሉ። የፓርኩ የህብረተሰብ ባለሙያ የሆኑት አቶ ታጠቅሻውን ለእሳት አደጋው መነሻ የሚሆኑ ነገሮችንና አነሳሱን እንዲያስረዳሉ። ሰሞን ደግሞ አዲጎሽ አካባቢ ከሳምንት በፊት እሳት ጀምሮ አሁን ወደ ሁሉም ቦታ እየተዳረሰን ያለው ፓርኩ ላይ ማለት ነው። ከሳምንት በፊት ነው የጀመረው እሳቱ፣ መጀመር እዛ ቦታ ላይ ማለት ነው። እስካሁን የተጣራ ነገር የለም። ሁልጊዜ በየአመቱ ነው የሚነሳው ይሄ እሳት። አንደኛ ህገ ወጥ ማዕድን ቆፋሪዎች አሉ፣ እዛ ውስጥ ይሄ ወርቅ አለ። እነኛ ህገ ወጥ ማዕድን ቆፋሪዎች ምግብ ለማብሰል ሲሉ እዛ ጋር እሳት ያያይዛሉ። ያን እሳት ደግሞ ጥንቃቄ ስለማያደርጉለት፣ ፓርኩ ደግሞ በጣም በሳር የተሞላ ስለሆነ ካቫራ ግራፍላንድ ከሚባለው የተመሳሰለ ስለሆነ እሳት በቀላሉ ይበላዋል። በአሁን ሰዓት ደርቆ ስለሆነ ማለት ነው። ሌላኛ ደግሞ ከብት የሚያግዱ እረኞች አሉ። ከብት ሲያግዱ እዛ ፓርክ ውስጥ በህገወጥ ምግባቸውን ያበስላሉ። ምግብ ካበሰሉ በኋላ ለፓርኩ ለእሳቱ ጥንቃቄ ሰጥትም ያነሱ ከሄዱ በኋላ ከዛ ርቀው ሲሄዱ እሳቱ እንዳለ ሳር ስለሆነ ተያይዞ ሳሩን ይበላዋል ማለት ነው። ሶስተኛ ላይ ደግሞ ህገወጥ ማርቆራጮች አሉ። እንደዛው ሳሩ ሰፊ ስለሆነ ሳሩን ተያይዞ ይሄዳል እሳቱ ማለት ነው። ካፍታ ሽራሮ ብሔራዊ ፓርክ ፓርኩም ያለው ወደ ሁለት ሺ አንድ መቶ ሰባ ስድስት ነጥብ አራት ሶስት ኪሎ ሜትር ስፋት ያለው ሲሆን በውስጡ ያው በየብስ ላይ ወይም በምድር ላይ ከሚገኙ ትልቁ እንስሳ ዞንን ጨምሮ በርካታ የዱር እንስሳቶች ይገኛሉ። ለምሳሌ ዞን አንድ ነው። ዞን፣ የቆላ አጋዘን፣ ጨሌ፣ ባለጋሜ፣ ደፈርሳ፣ እነጤል፣ ጠሎ የመሳሰሉ ብዙ የዱር እንስሳት በውስጥ ይገኛሉ ማለት ነው በአሁኑ ሰዓት አቶ ታጠቅ፣ እሳቱን ለማጥፋት የሚመደበው አመታዊ በጀት በክረምት ወር መንገዱን ዘግቶ የሚበቅለውን ሳር ለማንሳትና መንገድ ጠረጋ ላይ ስለሚውል እሳቱን ለመቆጣጠር በባህላዊ መንገድ በእርጥብ ቅጠል የአካባቢው ማህበረሰብ እየተጠቀመ እንደሆነ ይናገራሉ። እሳቱን ለመቆጣጠር በአብዛኛው የሚሳተፈው የአካባቢው ማህበረሰብ ነው። ይህንን በተመለከተ ደግሞ የሚሰሩ ስራዎች አሉ። እንዲ በየጊዜ ለሚባለው ያው እሳቱ ቅድም እንዳልኩት በየአመቱ ነው የሚነሳው። ኮመን ነው ይሄ። ግን መንግስት የሚመድባት በጀት አለች፣ ከሶስት መቶ ሺህ የማትበልጥ ለፋይር ብሬክ መስሪያ ተብሎ የምትመደብ በጀት። ያቺ ደግሞ መንገድ ጠረጋ ነው የምትለው እሳቱን መከላከል አይችልም። እሳቱ ክረምትን ሳሮ ክረምት ላይ ሁሉንም መንገዱንም ዘግቶ ስለሚበቅል ጊዜያዊ ነገርም የአካባቢ ማህበረሰብ ይወጣል፣ ብዙ ሀይል ይደክማል ያጠፋሉ። ተመልሰው ይገባሉ። በማግስቱ ይነሳል፣ ያጠፋሉ። ድካም ነው እንጂ ምንም ዘላቂ መብት የሚሆን ነገር እስካሁን የተሰራለት ነገር የለም። ለፓርኩ አቶ ዘላለም ተፈራ የዱር እንስሳት ጥበቃና አስተዳደር ባለሙያ ናቸው። እሳት አደጋ በፓርኮች ውስጥ የተለመደ እና ስነ ምህዳሩ የሚገነባበት አንዱ መንገድ መሆኑን ገልጸው በየአመቱ የሚነሱ የእሳት አደጋዎች ግን ሊታሰብባቸው ይገባል ይላሉ። እና አሁን በጣም ልብ የሚሸማቀው ይሄ ነገር

በአካባቢ ህብረተሰብ ጋራ የተሻለ ሆነ ለመቆጣጠር መሞከር ነው ማለት ነው። አቶ ዛላ አለም ሲያጠቃልሉም ለፓርኮች ደህንነት አሁን አገሪቷ ባለችበት ሁኔታ ሄሊኮፕተር ማዘጋጀት ባይቻልም እንደዚህ በየአመቱ በሚነሱ አካባቢዎች ላይ ግን በቋሚነት ታስቦበት ዝግጁነት ማድረግ ያስፈልጋል ብለዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ አሁን ተከታዩ መሰናዷችን ህግና ፍትህ ነው። ወደ ሰባ በመቶ የኢትዮጵያ ህዝብ ከሰላሳ አመት በታች እድሜ ያለው እንደሆነ ሀገርና ዓለም አቀፍ መረጃዎች ይመሰክራሉ። ይሄ የህብረተሰብ ክፍል መብቱንና ግዴታውን እንዲያውቅ ማገዝ መጻኢ የሀገሪቱን ሁኔታ ለማስተካከል ያለውን ያለው መልካም ፋይዳ የሚናቅ አይደለም። ሆኖም ግን ወጣቱ በሀገሪቱ ያሉ ህግጋትን ጠንቅቆ ስለማወቁ እንዲያውቅ የሚያግዙ መርሃ ግብሮች በቅጡ የመዘርጋታቸው ጉዳይ ላይ ጥያቄዎች ይነሳሉ። ሀብታሙ ስዩም ለዛሬ በባህር ዳር ዩኒቨርሲቲ የሕግ መምህር ከሆኑት አቶ ምስጋናው ጋሻው ጋር በሚያደርገው አጭር ቆይታ ለወጣቶች የሕግ ግንዛቤ መዳበር መደረግ ስለሚገባው ጉዳይ ይጨዋወታሉ። ውይይታቸው የመጀመሪያው የወጣቶች መብትና ግዴታቸውን ለማወቅ ለምን መትጋት እንዳለባቸውና መብትና ግዴታቸውን ሊማሩባቸው የሚችሉባቸውን ሰነዶች ይዘት በአጭሩ ከሚያወሱበት ነው። ወጣትነት እንደሚታወቀው ከልጅነት ወደ ጎልማሳነት የእድሜ ክልል ሽግር የሚያደርጉበት ጊዜ ነው። ወጣቶች የተለያዩ ፍላጎቶች፣ የተለያዩ መብቶችን የሚያነሱበት የእድሜ ክልል ነው። አንዳንድ ጥናቶች እንደሚያሳዩት የህግ ጉዳዮች በሰዎች ላይ ተጽዕኖ ከሚያሳድሩበት የእድሜ ክልል ውስጥ ይሄ ወጣትነት ላይ ከፍ ብሎ ይታያል። የህግ ተጽዕኖ ማለት ነው። እነዚህም የህግ ሰነዶች በተመለከተ በእኛ ሀገር በተለያዩ የህግ ሰነዶች ላይ እናገኛቸዋለን። በተለይ የእኛን ሀገር ህግ የፍታ ብሔርና የወንጀል ብለን ብንከፍለው የፍታ ብሔር ህጎችን በተመለከተ፣ የንብረት ህግን በተመለከተ፣ ከአሰሪና ሰራተኛን ህግን በተመለከተ፣ የቤተሰብ ጋር በተያያዘ የውርስ ጉዳዮችን በተመለከተ፣ የውል ጉዳዮችን በተመለከተ የምናገኝበት የህግ ክፍል ነው። ይሄ የፊታ ብሔር ህግ የምንለው ማለት ነው። ከዚህ ውጭ የወንጀል ህግ አለ። በተለይ በሀገሪቱ ወንጀል ተብሎ በተደነገጉ ጉዳዮች ላይ የሚያስቀጡ ጉዳዮችን በተመለከተ እና ቅጣት የቅጣት ዝርዝሮችን በተመለከተ የምናገኝበት የህግ ክፍል ነው የወንጀል ህግ የምንለው። ከዚህ ውጭ እነዚህን ሁለት የፊታ ብሔርና የወንጀል ህጎች ለማስፈጸም የተቀመጡ ወንጀል የስነ ስርዓት ህግና የፊታ ብሔር የስነ ስርዓት ህግ የሚባሉ አሉ። ሀገሪቱ ላይ ካሉ ህጎች በተጨማሪ ዓለም አቀፍ የህግ ሰነዶችን ይኖራሉ። ሀገሪቱ አጽድቃቸው የህግ አካል ያደረገቻቸው ማለት ነው። ስለዚህ በአጠቃላይ የወጣቶች መብትና ግዴታ ተዘርዝሮ የምናገኝበት የምናገኝባቸው የህግ ሰነዶችን በአጭሩ እንደዚህ አድርጎ ማስቀመጥ ይቻላል። ከመብታቸው አንጻር ብቻ ሳይሆን ግዴታዎቻቸውንም ለመወጣት ማለት ነው። ይሄ እድሜ እንግዲህ ከፍተኛ ቁጥር ያለው የህግ ጥያቄ የሚነሳበት መሆኑ እውቅ ቢሆንም እነዚህን ህጎች ወጣቶች በሚገባቸው ቋንቋ ቶሎና በጊዜ ሊያገኙት በሚችሉበት ሁኔታ ለማቅረብም ሆነ ለማስተማር እየተደረገ ባለው ጥረት ላይ ምን አይነት አስተያየት ይኖረውታል? አሁን ከዚህ ወጣቶች ላይ ተፈጻሚ የሚሆኑ ህጎችን ስናይ ይሄ በወጣትነት ጊዜ ላይ የሚታይ ባህሪን በወጣትነት ጊዜ ላይ የሚታይ ተግባርን ለማስተዳደር የሚወጡ ህጎች ናቸው። ስለዚህ ለዚህ ህብረተሰብ ክፍል የሚሆን ህግ ማዘጋጀት እንዲሁም ደግሞ ማሳተም ማሰራጨትና ማስተማር በዋናነት የመንግስት ተፈጥሯዊ ግዴታ ነው። ህግን አለማወቅ ከኃላፊነት ወይም ከተጠያቂነት አያድንም የሚል የህግ መርህ እንዳለ ሁሉ አንድን ሰው ሳታሳውቅ አትቅጣ የሚል ደግሞ ራሱን የቻለ ትልቅ መርህ አለ በህግ። ስለዚህ መንግስት ወጣቶችን ለማሳወቅ ለማስተማር፣ እንዲሁም ደግሞ በትክክል የባህሪ ለውጥ እንዲያመጡ በማድረግ ሂደት ላይ ህጎችን ለወጣቶች በሚመች መልኩ የማዘጋጀት በሚገባቸው ቋንቋ ወይም ደግሞ በአፍ መስጫ ቋንቋቸው የመተርጎም ህጎችን የማዘጋጀት የማሳተምና የማሰራጨት ተደራሽ ማድረግ ግዴታ አለበት። ኦፍኮርስ ይሄ ግዴታ ሁሉ ጊዜ የመንግስት ብቻ ላይሆን ይሆን ይችላል። የመንግስታዊ ያልሆኑ ድርጅቶች እና የትምህርት ተቋማትም ይሄ ግዴታ ይኖርባቸዋል። ከዚህ አንጻር ስናይ እኛ ሀገር ላይ አይደለም ለወጣቶች፣ ለህፃናት፣ ለሴቶች፣ ለአረጋውያን ለእንደዚህ ለእንደዚህ አይነት የህብረተሰብ ክፍሎች ቢመች መልኩ የማቅረብ ብቻ ሳይሆን አጠቃላይ የህግ ዝግጅት እና የህግ ስርጭት ላይ ከፍተኛ ችግሮች አሉ። የህግ ባለሙያዎች እጅ እንኳ የማናገኛቸው ህጎች በርካታ ናቸው። እንደሚታወቀው የነጋሪት ጋዜጣ አዋጅ ቁጥር ሶስት አስራ ዘጠኝ ዘጠና አምስትን ብናይ ህጎች ታትመው በነጋሪት ጋዜጣ መውጣት እንዳለባቸው ያስገነዝባል። ነገር ግን ህጎችን የማሳተሙ ባህል በእኛ ሀገር ደካማ ነው። ከህግ ዝግጅት ጀምሮ ከህግ ህትመትና ስርጭት ላይ በርካታ ስራዎች ይጠበቃሉ ማለት ነው። በተለያዩ ቦታዎች ግጭቶች እና የጠበኝነት መንፈሶች እናያለን። በእነዚህ ሂደቶች ውስጥ ደግሞ ቀደምት ተሳታፊዎች ወጣቶች ናቸው። ምናልባት እነዚህን ነገሮች ለመቀነስ መሰል ትምህርቶችና መሰል የህግ ስርጭቶች የሚያግዙት ነገር ይኖር ይሆን? በወቅታዊ የሀገሪቱ ሁኔታና የወጣቶች እንቅስቃሴ ከእነዚህም ችግሮች ያለፉ ፖለቲካዊ ምክንያቶች ያላቸው በርካታ ምክንያቶችን ልንጠቅስባቸው የምንችለው ችግሮች ናቸው። በዋናነት ግን ወጣቱ እንደሚቀጣ የሚያውቃቸውን ሕጎችም ነው እየጣሰው ያለው አሁን የሚያውቃቸውንም ሕጎች ነው። ምክንያቱም ከጀርባ የሚገፋው የተለያዩ ምክንያቶች ስላሉ ማለት ነው። ሆኖም ግን እንደ ሀገርም ግን ቅድም እንደጠቀስኩት ሕጎችን የሚያስቀጡ ተግባራትን እንደዚሁም ደግሞ ዜጎች መብታቸውንም እንዲጠይቁ ከማድረግ አንጻር በርካታ ክፍተቶች አሉ። ዋናው ችግር እዚህ ላይ ከመንግስት አንጻር ለማየት መብታቸውን እንዲያውቁ ስለማይፈለግ፣ በተለይ ከቅርብ ዓመታት ወዲህ መብቱን የሚጠይቅ መብቱን የሚያውቅና የሚጠይቅ ትውልድ ከማፍራት አንጻር በነበሩ ክፍተቶች ዜጋው ግዴታውንም እንዳያውቅ ሆኗል። ምክንያቱም አንድ መብት የግዴታ ነጸብራቅ ነው። መብቱን እንዳያውቅ በተሰሩ ስራዎች ዜጎች ግዴታቸውንም እንዳያውቁ ሆነዋል። ምክንያቱም አንድ ሰው መብቱን ሲያውቅ እሱ መብት የሌላው ሰው ግዴታ እንደሆነ ያውቃል፣ የሌላ ሰው መብት የእሱ ግዴታ እንደሆነ ያውቃል። አብዛኞች ጥቃቶች ጥቃቶች የሚፈጸሙት ሰው መግደል ወንጀል መሆኑን ካለማወቅ ነው ብዬ አላስብም ወይም ሰው መግደል ተጠያቂነትን እንደማያመጣ ካለማወቅ ነው ብዬ አላስብም። ያው በርካታ ምክንያቶች ሊኖሩ ስለሚችሉ ማለት ነው። በዚህ ርዕሰ ጉዳይ ላይ ይበጃል የሚሉትን ሀሳብ ከሚያካፍሉን አካላት ጋር ተጨማሪ ውይይቶች እናደርጋለን። ለዛሬው ግን የባህር ዳር ዩኒቨርሲቲ ሕግ መምህር የሆኑትን ምስጋና ጓሻውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዶክተር ሰላሜነሽ ጽጌ በጥቁር አንበሳ ሆስፒታል በጎ ተግባር የሚያከናውኑ ወይም የምታከናውንናት ኤደን ገረመው ዘገባ አላት። በልጅነቷ ያጋጠማትን የቆዳ ሕመምና ስቃይ ተከትሎ ገና ከስምንት ዓመቷ ጀምሮ ሐኪም መሆን እንደምትፈልግ አስረግጣ ትናገር እንደነበር ታስታውሳለች። የዛሬ እንግዳዬ ዶክተር ሰላሜ ጽጌ የጎጆ ህሙማን ማረፊያ መስራች ናት። የዚህ ዓመት የደፋር ሴቶች ማህበር ኤውብ የላቀች ሴት ተሸላሚም ሆናለች። የዛሬ ስድስት ዓመት አካባቢ በየካቲት ሆስፒታል ተለማማች ዶክተር ሆና በምታድርበት ጊዜ ያጋጠማት ታካሚ ለጎጆ የህሙማን ማረፊያ መነሻ እንደሆናት ታስታውሳለች። ሀሳቡ የመጣው የመጨረሻ ዓመት የህክምና ተማሪ ሆኜ ነው። የምሽት ተረኛ ሐኪም ሆኜ በየካቲት አሥራ ሁለት ሆስፒታል እየሰራሁ፣ አንድ ጊዜ አለማየሁ የሚባል ህመምተኛ ምሽት ላይ ወደሚመጣል እና እጅ ላይ ስብራት ነበረው እና ያንን ስብራት የሚያስፈልገው ምርመራዎች አድርገን ከና ይሁት ህክምና የካቲት መሰጠት አይችልም፣ ስለዚህ ወደ ጥቁር አንበሳ ሆስፒታል መሄድ አለብህ ብዬ ስነግረው ማልቀስ ጀመረ። እና በጣም ገነገጥኩኝ። ሲያለቅስ ያለውን ነገር አስረዳኝ ያልኩት ሲነግረኝ ሶስት ቀን ከአምቦ ወደ አዲስ አበባ ካል ለመድረስ በእግሩ ነው የተጓዘው እና ለምግብ የሚሆን ምንም ገንዘብ የለውም ነበር እና አሁን ደግሞ ጥቁር አንበሳ ሆስፒታል የት እንደሆነ አላውቅም። ስለዚህ ከዚህ መሄድ አልፈልግም፣ የምታደርጉትን ነገር አድርጉኝ ብሎ ያኔ ለጊዜው የመጣልኝ ሀሳብ ከጓደኞቼ የተወሰነ ገንዘብ ሰበሰብኩኝና እራት ከኛ ጋር እንዲመጠው አደረግኩ። ከዛ እዛ ሆስፒታል ውስጥ እንዲያድር አስፈቅደኛለት አስተኛ ነው። እና እንደዚህ አይነት ህመምተኞች በጣም በብዛት ሲያጋጥሙናሉ፣ የተለመደ ነው። እንደዚሁ በጊዜ ቅኛ የነበረው አሁን የፍትር አጋሪ ነው አጫወትኩት በማግስቱ እና ብዙ ጊዜ ተመሳሳይ ታሪክ እንደነገርኩት ይተውሏሉ። እና ሰላም እነዚህ ህመምተኞች እንዲብዙ ከሆኑ ለምን ቋሚ የሆነ የምታገዙበትን መንገድ አልፈጥሩላቸውም? የሀሳብ ሀሳብ እዛ የእሱን ሀሳብ ይዤ ወደ ሌሎች አምስት ሴት ጓደኞች ሄድኩኝ። ለውጥ ማምጣት የምንችልበት ስራ ነው በሚለው በጣም ተደሰትን። ጫል ና የህሙማኖቹ ከመሬት ላይ ከሚተኙበት ከዛ ብርድና አፈር ቆሻሻ ብዙ ችግር ይደርስባቸዋል። ሴቶች ይገፈራሉ፣ ዘረፋ ይፈጸምባቸዋል። ብዙ ይጠራሉ። የህጻናት ጥቃት ነበር። ሆስፒታል ውስጥ እንዲሰኙ ስለማይፈቀድ ተገኞች በሌሊት አባርሯቸዋል እና በቃ ድብቆች ነበረ ለእነሱ ህክምናቸውን እራሱ ቢጨርሱ ወደ ሀገራቸው የሚመለስበት ገንዘብ ስለሌላቸው እጅግ በጣም ብዙ ጎዳና ተዳዳሪ ሆነው የቀሩ ህመምተኞች አሉ። ከዚህ ጥናት በመነሳትም ለመጀመሪያ ጊዜ ከኪሳቸው ባዋጡት መዋጮ የጥቁር አንበሳ ሆስፒታል ውስጥ ለሰባ ህሙማና አስተማሚዎቻቸው የምሳ ግብዣ አደረጉ። ያገኙት ምላሽ ታዲያ አበረታች በመሆኑ በቀጣይነት ቋሚ በሆነ መልኩ ለመስራት የጎጆ ህሙማንም ማረፊያ ለትርፍ ያልተቋቋመ ድርጅት ላይ መሰረቱ። ሁለት ሺ ሰባት ላይ ነው የተመሰረ ያደረጋል ህጋዊ የሆነ ፍቃድ ሲሰጠ ጎጆ በመሆን ማለት ያ ስድስት ወር ብቻ ነው። ተጨበን ሚኒም ስናረግ ልክ ፍቃዱን ካገኘም በኋላ በፕሮፖዛላችን መሰረት እነዚህ ሰዎች ያጡት ምግብ፣ መጠለያ ና ትራንስፖርት ነው። ስለዚህ ከሶስቱ የትኛውን ነው ማድረግ የምንችለው ቀድመን በሚለው አሰብን ና የምግብና የትራንስፖርትን ሰርቪስ ራሳችን መስከኪሳችን እያዋጣን እንጀምር በሚለው ተስማማ እና የመጠለያውን ሁኔታ የመሬትን ግንባታ የሚያስፈልገው ነገር ስለሆነ እሱም ፕሮሰስ ግን ጨርስ ትናንተኞቹ ተስፋ እንዲኖራ፣ ጥቁር አንበሳ ሆስፒታል ውስጥ ፕሮፌሰር አበበ በቀለ ያበ ጊዜ ዲን የነበሩት ፈቀዱልን። የሆስፒታሉን ክፍት ቦታ እንደሚጠቀም እዛ ላይ ድንኳን አድርገን መንበሮች ደብረ የምሳ ፕሮግራም በዛ መልክ በሳምንት ሶስት ቀን እያደረግን አሁን ድረስም በሳምንት ሶስት ቀን ነው እየቀጠለ ያለ። እያንዳንዱ የምሳ ፕሮግራም ላይ የትራንስፖርት ወጫቸውን መሸፈን የማይችሉ ህሙማኖች ጌት እየቆረጥን ወደ ሀገራቸው መመለስ ጀመረን ማለት ነው። በጥቂት በጎ ፈቃደኞችና በተባባሪ የቢሮ ኃላፊዎች ድጋፍ የተጀመረው ጎጆ መንገዱ ሙሉ በሙሉ አልጋ ባልጋ አልነበረም። ከዛ በኋላ ያው መሬቱንም ለማግኘት ብዙ ጊዜ አልፈጀብንም ነበረ። ከዛ በኋላ ከላኪያ ኮንስትራክሽን ኢንተርፕራይዝ እናንተ መሬት ለማግኘት አላችሁ እኛ ህንፃውን በነፃ እንሰራላችኋለን ብለው ቃል ገቡልን። ግንባታ ለመጀመሪያ የግንባታ ፍቃድ ለማግኘት ሁለት ዓመት ፈጀበት። ቀበሌና ክፍለ ከተማ ስንጓዛ ስንጠይቅ፣ ፍቃድ ብዙ ሰዎችን ስናናገር እና ግንያ ውጣ ውረድ በጣም አስቸጋሪ ጊዜ ነበረ። ጎጆ የህሙማን ማረፊያ ያንን ሁሉ አልፎ በአሁኑ ሰዓት፣ በአዲስ አበባ ጥቁር አንበሳ ሆስፒታል አካባቢ ባለው ማዕከሉ አንድ መቶ አራት ህሙማንና አስተማሚዎቻቸውን መቀበል የሚችል የማረፊያ ስፍራ ኖሮት ከበጎ ፈቃደኞች በሚደረግለት ችሮታ ህሙማንን ከህክምና ወጪ በተጨማሪ ያለባቸውን ጭንቀቶች በማቅለል ላይ ይገኛል። የሚመጡ ከሶሻል ሰርቪስ ቢሮ ባለ ሪኮሜንዴሽን ሌተር ነው። በዛ ፎርም መሰረት ያንን ሞልተው ወደ ጎጆ ይልኩታል ማለት ነው። አልጋቸውን ራሳቸው ናቸው የሚያነጥፉት። ልብሳቸውንም የሚያጥቡበት ተዘጋጅ ቀምናቸዋል። ገላቸውንም ሁሉም ነገር ንጽህና የሚጠብቁበት ስምኛ የንጽህና መጠበቂያ እቃዎችን በየጊዜው እንሰጣቸዋለን ማለት ነው። ዶክተር ሰላሜ ስቄ በቀጣይ ጎጆ የህሙማን ማረፊያ በተለያዩ የሪፈራል ሆስፒታሎች አካባቢዎች ላይ አድማሱን አስፍቶ ከዚህ የበለጠ ቁጥር ያላቸውን ህሙማንና ቤተሰቦቻቸውን መቀበል የሚችልበት ሁኔታ ላይ እየሰሩ መሆኑን አጫውታኛለች። የዘንድሮ የኤውብ የደፋር ሴቶች ማህበር የላቀ ሴት ውድድር ውስጥ ከአምስት ምርጥ የላቁ እጩ ሴቶች መካከል አሸናፊ በመሆኗ ለጎጆ የህሙማን ማረፊያ መደገፊያ የሚል የመቶ ሺ ብር ሽልማትም አግኝታለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን እናመሰግናለን። አድማጮች እንግዲህ ፕሮግራሙን በመምራት አብረናቸው የነበር ነው ጽዮን ግርማና ኤደን ገረመው ነበርን። ደህና ደሩ መልካም ምሽት Con Radio Sagale America.